ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ መሰንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነት እና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው። ውይይቱን ያዘጋጀው አሉላ ከበደ ነው። አሉላ እንግዶቹን ከርዕሱ ይዘት ጋር እንዲስማማ እራሳቸውን ዘለፍ አድርገው እንዲያስተዋውቁ ጋብዟቸዋል። ተከሳነጋሽ ይባላለሁኝ የተወለድኩት አስመራ ነው እዛው የዛው የአስመራ ከተማ የአስመራ ዙሪያ ተወላጅ ነኝ። ሰከንደሪ ስኩል ጅማ ነው የተማርኩት። ከዛ በኋላ አስመራ ዩኒቨርሲቲ ነው የተማርኩት። ሕግ ነው ያጠናሁት። ከዛ ወዲህ እንግሊዝ ሀገር ሄጄ ማስተርስ ሎንዶን አፍሪካን ሂስትሪ ተምሬያለሁ። ከዛ በኋላ ስዊድን ሀገር መጥቼ የኢጣሊያ ቅኝ አገዛዝ በኤርትራ አንዳንድ ጥናቶች አካሂጃለሁ። እዛ ነኝ የኖርኩት። አሁን አርባ ዓመት ሆኖኛል። ጥሮታ አውጥቻለሁ እና ትምህርትን በተመለከተ ጥቃቅን ጥናቶች አካሂጃለሁ። በተጨማሪ ደግሞ ይሄ የኤርትራና የኢትዮጵያ ታሪክ ከሺ ዘጠኝ መቶ ዘጠና ጀምሮ እስከ አዲሱ ጦርነት እንግዲህ አቅሜ እንደፈቀደው መጠን አጥንቼዋለሁ። እኔ ተወልጄ ያደግኩት የመጀመሪያ ደረጃ ትምህርትን ያጠናቀቅኩት አክሱም ከተማ ነው። ሁለተኛ ደረጃ ቅዱስ ሥላሴ ትምህርት ቤት አዲስ አበባ ካጠናቀቅኩ በኋላ በአዲስ አበባ ዩኒቨርሲቲ ኮሌጅ የቀዳማ ሥላሴ ዩኒቨርሲቲ ሲመሰረት ደግሞ የዛ አካል በመሆኑ የመጀመሪያ ዲግሪን እንዳገኘው ጎንደር የጤና ጥበቃ ኮሌጅ ሁለት አመት ካስተማርክ በኋላ ወደ አሜሪካ ተጉዤ በዊስካንስን ዩኒቨርሲቲ ሁለተኛ ዲግሪ በታሪክ አፍሪካ ላይ ያተኮረ ዲፕሎማ በፖለቲካል ሳይንስ ይዤ ወደ ሀገሬ ከተመለስኩ በኋላ አራት አመት ቀዳማ ሥላሴ ዩኒቨርሲቲ አስተምሬ በሶስተኛው ዲግሪ ወደ አሜሪካ እንደገና ተላኩና ቢራክሪዝ ዩኒቨርሲቲ ሶስተኛውን ዲግሪ ሳገኝ አብዮት ፈነዳ። በዛው ቀረ በአስተማሪነት አንድ ሰላሳ አመት ቆየ። በኋላ በዛን ጊዜ ሁለት መጽሐፍት በአርሶ አደሮች አመፅና ትልቁ የኢትዮጵያ አብዮትን አስመልክቶ የሰላሳ አመት ጦርነት በሰሜኑ ክፍላችን ያተኮረ ቅርፍ ያለው አጫጭር ጽሁፎችንም አቅርቤአለሁ። አሁን እንደ ወንድሜ የተከሰ ጥሮተኛ ነኝ። አሜሪካ እንደምታውቀው ጥሮታ የሚባል በአካዳሚ የለም። ራሴ በፈቃዴ ወጥቼ ወደ ሀገሬ ከተመለስኩ ያው እና ዘጠኝ አመት ሆነኝ መሰለኝ። ሹመት ሻኝ ይባላለሁ። የተወለድኩት በጌምድር ነው። ያደግኩት ጎጃም። የመጀመሪያ ዲግሪን ድሮ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል በነበረው ተቋም ነው የጨረስኩት። በኋላ አዲስ አበባ ዩኒቨርሲቲ እስከ ማስተርስ ዲግሪ፣ ከዚያም አዲስ አበባ ዩኒቨርሲቲ ሌክቸረር ሆኜ ትንሽ ካገለገልኩ በኋላ ለከፍተኛ ትምህርት ወደ አሜሪካ ሄቼ ፒኤችዲኤን እዚያ ነው ያገኘሁት። ያተኮርኩበት ጥናትም የኢትዮጵያና የኤርትራን ግንኙነት በሚመለከት ነው። እንዲያውም ዶክተር ተከስተ መጀመሪያ የጣሊያን አገዛዝ በኤርትራ ብሎ ከኤርትራ ቅኝ ግዛት አጀማመር እስከ አስራ ዘጠኝ መቶ አርባ አንድ ያለውን አጥንቶት ስለነበረ የእኔ ትኩረት ከአስራ ዘጠኝ መቶ አርባ አንድ አመተ ምህረት በኋላ ያለውን መከታተል ነበረ። ስለዚህ ያን ጊዜ ኤርትራ ሄጄ እዚያ በግገኙት አርካይቭስ ላይ የተመሰረተ በኋላም እንግሊዝ ሀገር ባለው ፓብሊክ ሬከርድ ኦፊስ እንዲሁም አሜሪካ ሀገር ካሉት አርካይቭስ እዚያዚያ ሁሉ ፒኤችዲ ዲዘርቴሽኑ በዚያ ላይ ነው። እንዲሁም ደግሞ ዩኒየንስትስ አንድ ሴፐሬቲስትስ የሚል መጽሐፍ ከአስራ ዘጠኝ መቶ አርባ አንድ በፈረጃ አቆጣጠር ጀምሮ በኢትዮጵያና በኤርትራ መካከል የተከሰተውን ግንኙነት የሚመረምር መጽሐፍ ጽፍ ያለው እንዲሁም በአማርኛ የኤርትራውያን የአንድነት ግን የሚል በወቅቱ ዲያሎግ ይታተም በነበረ መጀመሪያ ያቀረብኩት በዚያ ነው። አሜሪካን ሀገር ትምህርት ያን ጨርሼ ወደዚህ ለመምጣት ስዘጋጅ በአስራ ዘጠኝ መቶ ሰማኒያ አራት አመተ ምህረት በአንድ ጊዜ ከአዲስ አበባ ዩኒቨርሲቲ አርባ ሁለት መምህራን ተባረሩ። ምን አገር አለ ብዬ በዛው ቀረው እና ያለፉትን ያለፉትን ሀያ ሰባት አመት እዛ ነው ያሳለፍኩት። አሁን እንግዲህ ፉል ብራይት ስኮለርስ ፕሮግራም እድል አግኝቼ ያለፉትን ሁለት አመት ባህርዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛለሁ። አመሰግናለሁ። የገዛ ገጠመኞቻችሁና የህይወት መንገዳችሁ ራሱ በአግባቡ ሊተዋወቅ የሚገባ ነው። ለዚህ ፕሮግራም ለምን እናንተ በተለይ አስፈላጊ እንደሆናችሁ፣ ምናልባትም ሶስታችሁን ለማምጣት ለምን ቀናት እንደፈጀብን መግቢያው የሚያስተዋውቅ ይመስለኛል። እንግዶች የሶስታችሁንም አመሰግናለሁ። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል የተጀመረው የተከታታይ ውይይት አካል ነው። ከትኩሱ ስሜት እንነሳ። በራሱ ታሪካዊ ሊሰኝ የሚችል የኢትዮጵያ አየር መንገድ ከ ሀያ ዓመታት በኋላ ወደ አስመራ በበረረበት ማግስት ነው ይሄን ውይይት የምናደርገው። ከዚያ በፊት በነበሩ ጥቂት ቀናትና ሳምንታት የሁለቱን አገሮች ትስስር ወይም ቅርርብ መጪ ጊዜ እጣቸውንም በመጠኑም ቢሆን ሊያሳይ የሞከረ የግንኙነት መሻሻል ታይቷል። ሁለቱ መሪዎች አንዳቸው አስመራ፣ ሁለተኛው ደግሞ አዲስ አበባ ተገኝተው የነበረውን ሁኔታ የመከታተል እድል እንደነበራችሁ ገምታለሁ። እስኪ ይሄን ስሜት ከምትገመግሙበት ልንደርደር። ፕሮፌሰር ተከስተ ከትላንቱ ታሪካዊ አጋጣሚ በመነሳት እንዴት ተመለከቱት? ምን አይነት ሁኔታዎች ታዘ ተዘበዙ እንደ እኔ አስተያየት ይሄ አሁን የተከሰተው የእርቅና የአንድነት መንፈስ ከዚህ በፊትም ነበረ። ፕሬዚደንት ኢሳያስ አፈወርቄ ልክ የወጣለት ወልቀ ግዢ ነው። ዲክቴተር ነው። ግን እኔ ካጠናሁት ድረስ ከኢትዮጵያ ጋር ለመዋህድ ያለው ፍላጎት ከሀያ አመት በፊት በእርሱ ቃል የገለጸው ነው። አዲስ አይደለም እያሉን ነው አዲስ አይደለም እንደ እሱ አስተያየት በኢትዮጵያና በኤርትራ የተጀመረው የተካሄደው ጦርነት የጀመረው ወያኔ ነው እና ከወያኔ በስልጣን ላይ እስካለ ድረስ እኔ ከኢትዮጵያ ጋር መደራደር አልችልም ብሎ ቆሞ፣ አሁን እንደ እሱ አስተያየት ወያኔ ከስልጣን ተገፍቶ ወጥቷል ብሎ ስላመነ ከኢትዮጵያ ጋር እና ከኢትዮጵያ ሕዝብ ጋር ወደ ድርድር ወደ ስምምነት የማይደርስበት ምክንያት ስለሌለው ያ የተናገረው በደንብ ነው የሚያስታውቀው። እንግዲህ ኢሳያስ ከሀያ ዓመት በፊት ልክ በቅርብ ቀን እንደተናገረው በኢትዮጵያና በኤርትራ ህዝብ ምንም ልዩነት የለም እንዳለው እዚሁ በቃ ከሶስት ቀን በፊት ይህ ነገር ከሀያ ዓመት በፊትም ብሎታል እና በሱ አስተያየት ኤርትራ ከኢትዮጵያ ጋር መዋሐድ እንዳለባት ከሀያ ዓመት በፊት የያዘው አጀንዳ ነው። ይህ ሆኖ እንዳለ በኢትዮጵያ ውስጥ አዲስ የተከሰተው ነገር የዶክተር አብይ አህመድ ስልጣን ላይ መምጣት ነው። ይህ የዶክተር አብይ የሚለየው ምንድን ነው? የትግራይ ህዝብ ከህወሀት ከቲፒኤልፍ የበለጠ ዶክተር አብይ አህመድ ያውቀዋል። ምን ማለት ነው? ቲፒኤልፍ የትግራይ ህዝብ አያውቅም ማለት አይደለም። ቲፒኤልፍ የትግራይ ህዝብ እኔ አውቅልሃለሁ በሚለው መንገድ ነው የሚያውቀው። ዶክተር አብይ ግን በሀገሩ ብዙ አመት ስለነብረ የትግራይ ህዝብ ምኞት እንደ ቀድሞው በሰላም መኖር በኢትዮጵያ ሙሉ እየተዘዋወረ እየሰራ በሰላም ለመኖር የሚፈልግ ህዝብ መሆኑ ዶክተር አቢይ በጣም ተገንዝበታል። እና ይሄ የዶክተር አቢይ የትግራይ ህዝብና ትግሬን በማወቁ ለሚቀጥለው በኤርትራና በኢትዮጵያ ሊደረጉ የሚችሉ ክርክሮችም ጥያቄዎችም ለመፍታት ይችላል ብዬ አምናለሁ። መልካም ፕሮፌሰር ተከስተ ከርሶስ አልርቅ ተከታይ ጥያቄ ላንሳ። የህዝብ ለህዝቡ ግንኙነት የትላንትናውን ታሪካዊ ነው የተሰኘ የአየር በረራ ጨምሮ በህዝብ ዘንድ ባልተለመደ መልኩ ለየት ያለ ስሜት ታይቷል። በህዝቡ ዘንድ የተፈጠረውን ስሜት እንደምን ተከታተሉት? እኔ ከዚህ በፊትም ሁል ጊዜ እንደምለው የኤርትራ ህዝብ ስለ ኢትዮጵያና ስለ ኢትዮጵያውያኖች ያለው ግንዛቤ አናውቀውም። ምክንያቱም የኤርትራ ህዝብ የሚናገርለት ኢሳያስ ነው። ዳያስፖራ ያለው የኤርትራ ህዝብ ወካይ ነው ተብሎ ሊወሰድ አይችልም። ስለዚህ ምንድነው የሆነው ጠቅላይ ሚኒስተር አብይ አህመድ ወደ ወደ አስመራ በመጣበት ጊዜ የኤርትራ መንግስት ለራሱ ብሎ የሶስት ቀን እንቅስቃሴ አድርጎ ህዝቡ ወደ አደባባይ እንዲወጣ አደረገው። አንዴ ወደ አደባባይ እንደወጣ ግን የህዝቡ የደስታ መግለጫ መንግስት ከተቋጠሮ በላይ ነው የሄደው እና እዚህ ላይ እኔ እንደማየው የኤርትራ ህዝብ ከኢትዮጵያ ህዝብና ከኢትዮጵያ የለየው ህዝቡ ከመሆኑ ይልቅ የፕሬዚደንት ኢሳያስ እና እነሱ ደጋፊዎች ፖለቲካ ነው። ስለዚህ ይሄ የኢትዮጵያ ፍላጎት ከኤርትራ ጋር ሰላም ለማስፈን የወሰደው እርምጃ ለኤርትራ ህዝብ አናጋው ለማለት ይቻላል። መልካም ፕሮፌሰር ገብሩ ወደ እርሶ ልመጣ ነው። ባለፈው ሳምንት ከእርሶና ከፕሮፌሰር ሹመት ጋራ ከተወያየን በኋላ ሁለት ታላላቅ ነገሮች ሆነዋል። በጊዜው ከዚያ ቀደም የነበሩትን ሁኔታዎች ገምግማችሁ የየግል ስሜታችሁን አካፍላችሁናል። መሰንበቻውን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የአዲስ አበባ ጉብኝት ጨርሶ ያልጠበቁት የሚመስል አቀባበልና መስተንግዶ ጠብቋቸዋል። በተለያዩ የኢትዮጵያ አካባቢዎች በሄዱበት የስጦታዎቹን አይነት ጨምሮ ባህላዊ እንቅስቃሴዎችን ተመልክተናል። ቀደም ብዬ እንደ ጠቀስኩት በትናንትናው እለት የኢትዮጵያ አየር መንገድ ከሀያ አመት በኋላ ለመጀመሪያ ጊዜ አስመራ ገብቷል ዶ በምሳሌነት ሊጠቀስ የሚችልም ቢሆን የተለያዩ ቤተሰቦች ሲገናኙ ተመልክተናል። እስኪ እነኚህን ስሜቶች ምለስ ብለው በሚዳስሱበት እንጀምር። ፕሮፌሰር ገብሩ ባጭሩ ሁኔታውን ለመግለጽ በጣም ከባድ ነው። የፕሬዚደንት ኢሳያስ አፈወርቂን አቀባበል በህዝቡ በኩል እኔንም ጨምሮ ያልተጠበቀ፣ አስገራሚ አስደናቂ ተብሎ ሊገለጥ የሚችል ይመስለኛል። እዚህ ሁሉ ጣጣ ያስገባን ፖለቲካ ነው። ባለፈው ሳምንት ውይይታችን ያንን አስመልክተን ሹመትና እኔ አቅርበነዋል መድገም አያስፈልግም። ጥሩነቱም ያስገባቸው የሁለት ድርጅቶች እልህ ከሜዳ ጀምሮ የቆየ የነበረ የአልጀርስና የሄግ ፍርድም በስራ ላይ እንዳይውል የተደረገበት ምክንያት በእኔ አመለካከት የሁለቱ መንግስታት እና መንግስታቱን የፈጠሩት የፖለቲካ ድርጅቶች መሆናቸው የታወቀ ነው። በመሰረቱ በኢትዮጵያና በኤርትራ ህዝቦች ቅራኔ ኖሮ አያውቅም። የችግሮቻችን መንስኤዎች በሙሉ ፖለቲካዊ ናቸው። በጣም የሚያሳዝነው ደግሞ በሁለቱ መንግስታት የተነሳ ችግር ህዝቦቹ የሁለቱ ሀገራት ህዝቦች በጦር ሜዳ ብቻ ሳይሆን ብዙ ጊዜ ከኖሩበት ሀገር ትውልዶቹን ያስቆጠሩ ቤተሰቦች በግዴታ ህጋዊ ባልሆነ መንገድ ፍትሀዊ ባልሆነ መንገድ ከሀገራቸው እንዲወጡ የተደረጉበት በስደት እንዲኖሩ ያስገደዳቸው ኢፍትሐዊ የሆነ የሁለቱ መንግስታት እኩይ ተግባራት መሆኑን ላስረግጥ እወዳለሁ። ትናንትና የኢትዮጵያ አየር መንገድ አስመራ ሲገባ ያየሁት የሁለቱ ህዝብ ፍቅሮች፣ ሐዘን፣ ቅሬታ፣ ሰቆቃ እጅግ እጅግ አሳዛኝ ነው። እዚህም አሁን እያነጋገረ ነው። አስፈላጊ አልነበረም። በቀላሉ ሊድን የማይችል ጠባሳ ትቶልናል። ግን ይህ የተጀመረው የሰላም መንገድ መልካም ፍጻሜ ካገኘ በኢትዮጵያና በኤርትራ ህዝቦች በአጭር ጊዜ ውስጥ እርቅና አብሮነት አብሮነት ሊኖር እንደሚችል ጥርጥር የለኝም። ያን ጊዜ ያሳየን በመሪዎች አንደበት ሊነገር የማይገባ ፋሽስታዊ አነጋገር የአይንህን ቀለም ካልወደድኩት አገሬን ለቀህ ልትወጣ ትችላለህ። ወዳጄ ሹመት ባለፈው ጊዜ አንስቶ ነበር። እኔም በበኩሌ ልደግመው፣ ላስረግጠው እወዳለሁ። በዚህ ሁለት ሳምንት ያየነው ተከስተ እንዳለው ደግሞ የሁለቱ መንግስታት የሆንታና አይነት በጣም የተለያየ ነው። መድረኩም ጠባብ ቢሆን በኢትዮጵያ ያለው የዴሞክራሲ ሂደት በቀላሉ የሚታይ አይደለም። ጋዜጦች ያሉ ምን ተነፈስባቸው፣ ሬዲዮ በጣም የተለያዩ፣ በቅርቡ የተቋቋሙ ቴሌቪዥኖች አሉ። አስመራ የኤርትራ ህዝብ አንድና ሁለት ሳይሆን ተከስተ እንዳለው የሀገሪቱ ህዝብ በሀገሩ እስር ሆኖ ለሀያ ሰባት አመት ቆይተዋል። መፈናፈኛ ያለውም ህግ የሌለባት ሀገር የዴሞክራሲ ፍንቅ የሌለባት ሀገር በአንድ አምባገነን ተረግጣ ሀያ ሰባት አመት ቆይታለች። አሁን የተጀመረው ሂደት ሰላም ማስመጣቱ ብቻ ሳይሆን በኤርትራም አይነተኛ ለውጥ ውስጣዊ ለውጥ ያመጣል የሚል ግምትና ተስፋ አለኝ። ምን አይነት ስሜት ፈጠረባችሁ እንዴት አያችሁት ላልከው፣ በአጠቃላይ እኔ ለእንደማንም ኢትዮጵያዊ ጥልቅ የሆነ ሰፊ ደስታ ይሰማኛል። ነገር ግን ነገር ግን ሆይታው እና ፌስታው አክትሞ ወደ ዋናው ነገር ሲገባ ግን ብዙ አወሳሳቢ ጉዳዮች እንዳሉ እና መንገዱ እሾሃማ እንደሚሆን ጥርጥር የለኝም። ግን በሁለቱ መሪዎች የተጀመረው የመግባባት የመቀራረብ መንፈስ ሁኔታውን፣ ሂደቱን ያቀለዋል የሚል ደግሞ ተስፋ አለኝ። እዚሁ ላቆም። አመሰግናለሁ። ፕሮፌሰር ገብሩ ተስፋና ፈተናውን አንስተዋል። መንገዱ እሾሃማ ስለመሆኑ ግን ጥያቄ የለውም ነው ያሉት። ቅድም ያነሱትን አንኳር ነጥብ፣ የለውጡ አንድምታ፣ ይልቁንም ደግሞ በኢትዮጵያ ውስጥ የሚታየው የለውጥ እንቅስቃሴ በኤርትራ በአገር ውስጥ ያለው የፖለቲካ ይዞታና ሌሎች ጥያቄዎች ዙሪያ ምን አይነት አንድምታ አለው፣ ራሱን ችሎ እንመለከታለን። በሁለቱ አገሮች ግንኙነት የፈነጠቀው የሰላምና እርቅ ሁኔታስ ለሁለቱ አገሮች ግንኙነት ብቻ ሳይሆን ቀጣይ ጣቸውንስ በምን መልኩ የተለየ ቅርጽ ይሰጠዋል የሚለውንም እንዲሁ እንድትመለከቱ ፈልጋለሁ። ከዚያ በፊት ግን ባጭሩ ፕሮፌሰር ሹመት እርስዎም ቀደም ብዬ ባነሳዎት ጥያቄ ላይ ስሜትን እስኪ ይግለጹልን። አዎ እነዚህን በቅርቡ ያየናቸውን ግንኙነቶች ሶስቱን መጀመሪያ ጠቅላይ ሚኒስትር አብይ አስመራ ሲገቡ በኋላ ፕሬዚደንት ኢሳያስ አዲስ አበባ ሲገቡ በተለይ ደግሞ ፕሮፌሰር ገብሩ እንደገለጹት ትናንትና የኢትዮጵያ አየር መንገድ አስመራ በሚወርድበት ጊዜ እናየው የነበረው ከፍተኛ ሰቆቃ እናትና ልጅ ለሀያ ዓመት ተለያይተው አንዳንዶቹ ወላጆቻቸውንም አጥተው አንዳንዶቹ ባለቤቶቻቸውንና ልጆቻቸውን ተለይተው እዛ አውሮፕላን ማረፊያ ላይ የታየው ትዕይንት በእውነቱ የማንንም ልብ የሚነካ ነው። ወደ አስራ ዘጠኝ መቶ አርባዎቹ ወደ ነበረው ሁኔታ ነው የወሰደኝ። የዚያን ጊዜ የነበረውን ሕዝባዊ ስሜት በደንብ የተከታተልኩት ይመስለኛል። ከመረጃዎቹ የጥናት አደረግ በነበረበት ጊዜ ብዙዎቹም ገና አልሞቱም ነበረ። ስለዚህ ያኔ የነበረውን ሁኔታ በግልጽ መረዳት ይቻል ነበር። ያኔ ሕዝቡ እንዳሁኑ በካድሬ አልተዋከበም፣ ታሪኩን ማርክሲስት ካድሬዎች አልጻፉለትም። ስለዚህ በየቤተ ክርስቲያኑ እና በየገበያው በየመስጊዱ ይገልጽ የነበረው ከልቡ ይወጣ የነበረውን ስሜት ነው። ትናንት ያየነውን አይነት ማለት ነው። እና እኔን ወደዚያ ነው የወሰደኝ። በእውነቱ ይህ ሁኔታ ዘላቂው የህዝብ ጥቅምና የህዝብ ፍላጎት የት እንዳለ በግልጽ አሳይቷል። አንዳንድ ጊዜ ታሪክ ደግሞ አጋጣሚ የሚጠብቅበት ጊዜ አለ። የጠቅላይ ሚኒስትር አብይ መነሳት ይሄ ታምቆ የኖረውን ህዝባዊ ስሜት ፈንድቶ እንዲወጣ ሁላችንም በገሀድ እንድናየው አድርጎናል። እርግጥ ይሄ የህዝቡን ስሜት ነው እንጂ ህዝቡ ከዚህ በኋላ በሚቀጥለው ሂደት ላይ ምን ያህል ተጽዕኖ ይኖረዋል የወደፊት እድሉን እሱ በመቅረጽ በኩል ምን ያህል ሚና ይኖረዋል የሚለው ነው ቁልፍ ነገር። ምክንያቱም አሁን ፕሮፌሰር ተከስተም ፕሮፌሰር ገብሩም እንደገለጹት ይህን ሁኔታ ይህንን እጅግ በጣም አሰቃቂ የሆነ የግንኙነት ታሪክ የፈጠሩለት ጥቂት የፖለቲካ ቡድኖች የራሳቸውን ብሶት እንደ ህዝባዊ ብሶት በመቁጠር የራሳቸውን ፍላጎት እንደ ህዝባዊ ፍላጎት አድርጎ በመውሰድ የተፈጠረ ነው። አሁን ያ እንዳይቀጥል ነው እንግዲህ ትልቁ ትግል መሆን ያለበት በእውነት በህዝብ ፍላጎት ላይ የተመሰረተ ሂደት መቼም ጊዜ

ሕዝቡም ይህንን አሁን ያለውን መነሳሳት እንደ መጨረሻ አድርጎ ከመውሰድ ይልቅ ያ መጨረሻው እንዲያምር ሕዝባዊ የሆነው ጫና ያስፈልጋል። ከአሁን በኋላ የተወሰኑ የፖለቲካ ቡድኖች አብዛኛውን ሕዝብ ፍላጎትና ጥቅም በፈለጋቸው መንገድ እንዳይዘውሩት ሕዝቡ የተቻለውን ያህል ሊሞክር ይገባዋል። እስካሁን ድረስ እናውቅልሃለን የሚሉት ነው። ያንን ታሪክ ሲጽፉለት የነበረ ትናንት ያየነው ታሪክ እውነተኛ ታሪኩ ነው። በአንድ እርግጠኛ ነኝ፣ ፕሮፌሰር ገብሩና ፕሮፌሰር ተከስተ ያውቁታል አንድነቶች የተፈጠሩት አንድ አርማ ነበረ። ሁለት ሴቶች ለመገናኘት ተነፋፍቀው ሊተጫቀፉ ሲሉ በመሀል መረብ አለ። ያ የሁለቱን መፈላለግና መተጫቀፍ የሚያበፍር ነበረ። በኋላ ቀዳማዊ ኃይለ ሥላሴ ሜዳሊያ አድርገውት ለአንድነት ታጋዮች ይሰጥ የነበረ ሜዳሊያ ነው እና ያን ሁኔታ ነው የሚያስታውሰ የህዝቡ ፍላጎት በመሰረቱ ከዚህ ውጭ አይደለም። ነገር ግን ባለፉት አርባ አምሳ ዓመታት የተለየ ታሪክ ተጽፎለታል የተለየ እምነት እንዲያሳድርም ከፍተኛ ጫና ተደርጎበታል። ከመካከላችን አንድ ለሁላችንም ጓደኛ የሆነ ሪሰርቸር በአስራ ዘጠኝ መቶ ሰማኒያ ሦስት አካባቢ እንደ ኢትዮጵያ አቆጣጠር ከላይ ሻእቢያ ከታች ህወሀት ሲያሸንፉ፣ የእሱ ጥያቄ ትግርኛ ተናጋሪ የሆኑ ሁለት ሀይሎች አሸንፈዋል፣ ለምን የታላቋ ትግራይ መንግስት አይመሰረቱም የሚል ነበረ። የሆነው ያ አይደለም፣ በላይ ሻእቢያ ሆነ በታች በኩል ደግሞ ህወሀት የቀረውን ኢትዮጵያ ጠቅልሎ ወደ መያዙ ተጓዘ እና ይህንን ማጥናት አለብኝ ብሎ በኋላ አይዴንቲቲ የሚል አንድ መጽሐፍ ጽፏል። ግን እኔን በጣም ልቤን የመታው እና ጭንቅላቴን የመታው ስራዬ ሂዶ እዚያ ያሉትን ገበሬዎች እናንተ እነማን ናቸው? ሲላቸው እኛማ ኤርትራውያን ነን ይሉታል። በማዶ ያሉትን መንደሮች ያሳይተው ደግሞ እነሱስ እነማን ናቸው? ሲላቸው እነሱማ ኢትዮጵያውያን ናቸው ይሉታል። ድሮ አንድ ነን ኢትዮጵያ ወይም ወስሎ አልነበረም ወይ ሲላቸው ነጃ ገበሬዎች የአንድ ልጆቻችን መች ተወለጁ መች አስተማሩና አለ እና አባት ከልጁ ምንነቱን የተማረበት ዘመን ላይ ነው የደረስነው። እና የሁኔታውን መበላሸት ይሄ ያሳየናል። አሁን ትልቁ ተግዳሮት እንግዲህ ይህንን ሳየን በኋላ የእውነተኛው የሕዝቡ ፍላጎት ምን እንደሆነ ታወቅ ሕዝቡ ደግሞ የሚፈልገው ነገር እንዳይንሸራተትበት ከፈለገ ይህም ሁኔታ ተተባክቦ ወደ ዳር ማድረስ አለበት። ጠቅላይ ሚኒስትር አብይ መምጣት እኔ እግለኛ ስለሚስ አይነም እሳቸው ፍሌክስብል ናቸው። የጠባሳውን ቦታ ለመቀየር ሳይሆን ጠባሳ እንዳይኖር ለመሞከር ነው የመጣሁት ብለው በግልጽ ተናግረዋል። እና ይሄ መርሆ ከሆነ እርግጠኛ ነኝ የወደፊቱ ጎዳና ይጠና ይሆናል የሚል ተስፋ አለ። ኢትዮጵያና ኤርትራ የሁለት ጎረቤቶች ታሪክ ይቀጥላል። በዛሬ ያለውን ግን በዚህ ልንቋጭ ነው።